የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ መልእክተኛና የአንሚስ ኃላፊ ኒኮላስ ሃይሶም በያዝነው ሳምንት ለጸጥታው ምክር ቤት በሰጡት መግለጫ ጊዜው የተራዘመው የደቡብ ሱዳን ምርጫ ሰዓቱ ተቃርቧል ሲሉ የአገሪቱ መሪዎች ለሰላም ያላቸውን ቁርጠኝነት የሚያረጋግጥ ወሳኝ እርምጃ እንዲወስዱ ሲሉ አሳስበዋል። የመንግስታቱ ድርጅት የደቡብ ሱዳን ጽሕፈት ቤት ተጠባባቂ ቃል አቀባይ ራቢንድራ ጌሪም ለሃይሶም ይህን ብለዋል። The international community needs tangible evidence that this country's leaders and political elite are genuinely committed to የዓለም አቀፉ ማህበረሰብ የዚች ሀገር መሪዎችና የፖለቲካ ልህቃን ለዲሞክራሲ መጪጣ ያላቸውን እውነተኛ ቁርጠኝነት የሚያሳይ ተጨባጭ ማስረድ ያስፈልጋችኋል። እንደ አውሮፓውያን የዘመን አቆጣጠር በ2011 ነጻነቷን ካገኘች በኋላ የሽግግር መንግስቱን የስራ ዘመን ለአራተኛ ጊዜ ያራዘመችው ደቡብ ሱዳን በአገሪቱ ሊካሄድ የታቀደውን ብሔራዊ ምርጫም ለ2026 ማስተላለፏ ይታወቃል። ደቡብ ሱዳን ከጊዜ ወደ ጊዜ እየጨመረ በመጣው የአገር ውስጥ ግጭት እየተንገታገተች ባለችበት በአሁኑ ወቅት የዴሞክራሲያዊ ለውጦች መዘግየት የሰላም፣ የመረጋጋትና የልማት ተስፋዎች ከደቡብ ሱዳን ድንበር ተሻግረው በመላው የምስራቅ አፍሪካ ቀጠና ላይ አሉታዊ ተጽዕኖ ሊያሳድሩ ይችላሉ ተብሏል። ሀይሶም አያይዘውም የፖለቲካ መሪዎች በሰላም ስምምነቱ መሰረት የሚጠበቅባቸውን ግዴታ የሚወጡበት ጊዜ እያለቀ ነው ሲሉ አጽንኦት ሰጥተው ተናግረዋል። ይህን ያሁኑን የማራዘሚያ ውሳኔ መጨረሻ በማድረግ የደቡብ ሱዳን ሕዝብ የሚገባውን ሰላም ሰላምና ዲሞክራሲ እንዲጎናጸፍ የሚያግዝ መልካም እድል አድርገን ልንጠቀምበት ይገባል። የሰላም ስምምነቱን ተግባራዊ ለማድረግ የተያዘው ቅድመ መዘግየቱ መሪዎቻቸው ለሀገሪቱ ደህንነት ከልብ የሚያስቡና ብሎም ለሰላም ለመረጋጋትና ለእድገት ተስፋ በሆኑ ሁኔታዎች ላይ ተጽዕኖ ያሳድራሉ በሚለው እሳቤ ላይ ጥርጣሬ ስለመፍጠሩ በጁባ ጎዳናዎች የሚዘዋወሩ ነዋሪዎች በተለየ ስሜት ተውጠው ነው የሚናገሩት። በደቡብ ሱዳን የሴቶች መብት ተሟጋቿ ኑኑ ዲያና ከነኚህ አንዷ ናት። አይ ቲንክ ቢኮዝ ኦፍ ድ ኤክስቴንሽን የምርጫው ጊዜ በመራዘሙ በግሌ እንደ አንድ ደቡብ ሱዳናዊ ወጣት በሀገሪቱ የአስተዳደር ስርዓት ላይ የነበረኝን ተስፋ ቆርጫለሁ። ለሰላምና የጾታ እኩልነት መረጋገጥ የሚሟገተው ዳታ ጎርደን ደግሞ ሌላው ነው። ተጨባጭና ተግባራዊ የሚሆኑበት ጊዜ የማይታወቅ የፖለቲካ መግለጫ ጊዜው አልፎበታል። ምርጫ በተያዘለት ጊዜ እንዲካሄድ መንግሥት ከንግግር ባለፈ ተግባራዊ እንቅስቃሴ መጠመድ አለበት። አንሚስ በብሔራዊ ምርጫ ኮሚሽኑ ድጋፍ ወደፊት እየተራመደ መሆኑን ሲገልጽ ሀይሶም በበኩላቸው የሲቪክ ትምህርት፣ የመራጭ ምዝገባ ዝግጅት እንዲሁም በፖለቲካ ፓርቲዎች፣ በሲቪል ማህበረሰቡ፣ በመገናኛ ብዙሀንና የምርጫ ደህንነት በሚረጋገጥበት ሂደት መካከል ሊኖር ስለሚገባው የሥነ ምግባር ደንብ በጉዳዩ የሚሳተፉ ወገኖች አፋጣኝ መፍትሔ ለማበጀት ስለሚጠበቅባቸው ስራ አጽንዖት ሰጥተው ተናግረዋል። አይሶም ንግግራቸውን ሲያጠቃልሉም ጊዜ የማይተካ ሀብት መሆኑንና ደቡብ ሱዳን ዲሞክራሲን ለማስፈን ለገባችው ቃል ኦን መሆን የመጨረሻው ዕድል መሪዎቿን ስላላቸው ቁርጠኝነት ተጠያቂ በማድረግ ቀጣይነት ያለው ዓለም አቀፍ ድጋፍ አስፈላጊ መሆኑ ላይ ትኩረት አድርገዋል። ይህ በሰላም ስምምነቱ ሂደት ለሚሳተፉትም ሆነ ለፖለቲካ ልሂቃኑ በሰላም ስምምነቱ ዋስትና ሰጪዎችም ይሁን ለዓለም አቀፉ ማህበረሰብ ሁኔታው የሚጠይቀው ጥረት ሳይታከል በተለመደ የአሰራር መንገድ ብቻ ሊታይ አይችልም። ይህንን የአሁኑን የማራዘሚያ ውሳኔም በጋራ የመጨረሻ እንዲሆን በማድረግና የደቡብ ሱዳን ህዝብ የሚገባውን ሰላምና ዲሞክራሲ ለማስፈን ልንጠቀምበት ይገባል። የመጨረሻ እንዲሆን የተባለው ምርጫው የሚካሄድበትን ጊዜ ያራዘመው ውሳኔ በእርግጥ የመጨረሻ መሆን መቻሉ ግን ዘግይቶ ነው የሚታወቀው።